በማዕከላዊ አፍሪቃ ሪፐብሊክ መዲና ባንጊ ካለፈው ሳምንት ጥቃትና ግጭት በኋላ በወቅቱ መረጋጋት የተመለሰ ይመስላል። ይሁንና ይኸው የመረጋጋት ሁኔታ ሊቀጥል አይችልም በሚል እየሰጉ በመቶዎች የሚቆጠሩ የሀገሪቱ ዜጎች የቀድሞ የሀገሪቱ ፕሬዚደንት ፍራንሷ ቦዚዜን እንደ ጎርጎሪዮሳዊው ዘመን አቆጣጠር በ2013 ዓ ም በብዛት ሙስሊሞች በሚጠቃለሉበት የሴሌካ ቡድን ከስልጣን ከተወገዱ ወዲህ ወደ ጎን የተገለለውና የጦር መሳሪያ ትጥቁን እንዲፈታ የተደረገው የመንግስቱ ጦር እንደገና የጦር መሳሪያ እንዲታጠቅ በመጠየቅ ትናንት ባንጊ አደባባይ ወጥተው በትናንቱ የተቃውሞ ሰልፍ የተሳተፈው ህዝብና የሽግግሩ መንግስት እንደራሴዎች ጭምር በሃይማኖትና በፖለቲካ ውዝግብ ሰበብ በሀገሪቱ የተስፋፋውንና ካለፈው መስከረም ወር ወዲህ የዘጠና ሰዎችን ህይወት ያጠፋውን የሚሊሻ ግጭትና አጸፋውን ጥቃት ለማብቃት ይቻል ዘንድ የጦር ኃይሉ አስፈላጊው ትጥቅ እንዲቀርብለት ጠይቀዋል። በሀገሪቱ የተሰማራው በምህፃሩ ሚኑስካ የተባለው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ የተሽከርካሪ አጀቡ በባንጊ በጸረ ባላካ ሚሊሻዎች ጥቃት እንደደረሰበት ያስታወቀበትን መድርጊት የጸጥታው ሁኔታ ምን ያህል አሳሳቢ መሆኑን አጉልቷል። በባንጊ ተቃውሞ የወጡት የሽግግሩ ምክር ቤት ፕሬዝዳንት አሌክዛንድር እንጌንዴ ለዚሁ ግጭትና ጥቃት የህዝቡን የደህንነት ዋስትና ያላረጋገጡትን በፕሬዚደንት ካትሪን ሳምባ ፓንዛ የሚመራውን የሽግግሩን መንግስት ባለስልጣናት ተጠያቂ አድርገዋል። የሽግግሩ ምክር ቤት የሽግግሩ መንግስት ከተቋቋመ አንስቶ የሀገሪቱን ጸጥታ ያለማስጠበቁ ድርጊት ሊያስከትል የሚችለውን አደጋ ለላዕላዊው የመንግስት አካል ከማጉላት ቦዝኖ አያውቅም። ምክንያቱም በሀገሪቱ በአስቸኳይ ጸጥታ ማስከበር የመንግስት ቀዳሚ ተግባር መሆን አለበት። በወቅቱ ለተጓደለው ጸጥታ መንግስት ኃላፊነቱን መውሰድ ይኖርበታል። የማዕከላዊ አፍሪካ ሪፓብሊክ የሽግግር ምክር ቤት ፕሬዝደንት አሌክዛንድር እንጌንዴ የሽግግሩ መንግስት ይህንን ኃላፊነቱን አልተወጣም ያሉበትን ወቀሳ የሀገሪቱ የፍትህ ሚኒስትር እና የመንግስቱ ቃል አቀባይ ዶሚኒክ ሰይድ ፓንጌንዴ ትክክለኛ ያልሆነ ሲሉ አጣጥለውታል። መንግስት በወሰደው እርምጃ በመዲናይቱ ባንጊ ካሉ ሰፈሮች መካከል ስድስቱን አረጋግቷል። ሰላም መልሶ ለማስፈንም መስራቱን ይቀጥላል። የሀገሪቱ ፕሬዚደንት ካትሪን ሳምባ ፓንዛ የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ ሚኑስካ ግጭቱን ማስቆም አልቻልም በማለት ወቀሳ ሰንዝረዋል። በማዕከላዊ አፍሪቃ ሪፐብሊክ ግጭትና ሁከቱን ለማብቃት ሲባል ባለፈው ሚያዝያ ወር በናይሮቢ ኬንያ የተደረሰውን የሰላም ውል የፈረሙት የሽግግሩ መንግስት ተቀናቃኞችም ለግጭቱ መቀጠል ተጠያቂ ናቸው ሲሉ ፕሬዝደንቷ በመንቀፍ በሀገሪቱ ስርዓት ለማስከበር ይችሉ ዘንድ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባለፈው ጥር ወር በሀገሪቱ ላይ ለአንድ አመት የጣለው የጦር መሳሪያ ማዕቀብ እንዲነሳ ጥያቄ አቅርበዋል። በማዕከላዊ አፍሪካ ሪፐብሊክ የተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ ኃላፊ ፓርፌ ኦናጋ አንያንጋም ቀደም ሲል ተመሳሳይ ጥሪ አሰምተዋል። ይኸው በማዕከላዊ አፍሪካ ሪፐብሊክ የቀጠለው ሁከት በዚያ ሊካሄድ የታቀደውን አጠቃላይ ምርጫ ወደፊታችን ታህሳስ 13 2015 ዓ.ም እንዲተላለፍ ማስገደዱ የሚታወስ ነው።